የመኖሪያ ቤቶች እጥረት አለባት በምትባለው የመቀሌ ከተማ ለ24 የተቸገሩ እናቶች የተሟሉ የመኖሪያ ቤቶችን አሰርቶ በነጻ መለገስ የቻለ ሰው ምንኛ ድንቅ ነው ይላል የመቀሌው ዘጋቢያችን ግርማይ ገብሩ ለምሽቱ ባሰናዳው ዝግጅት። በከተማይቱ የተቸገሩትን ሰዎች በመርዳት ይታወቃሉ። ሃይማኖት ሳይለዩ ሁሉንም ወገን እንደሚያግዙም ይነገርላቸዋል። ይላል የሐጂ ሐሰንን ቤተሰብ ሲያስተዋውቀን ግርማይ በመኖሪያ ቤት ሳቢያ ክፉኛ የተቸገሩና በኪራይ ቤት የተማረሩ ጧሪ የሌላቸውን እናቶች ለመርዳት ከአሁን በፊት የሐጂ ሐሰን ልጅ ሐጂ አብደላ ባደርግ ለአስራ ሁለት እናቶች የተሟሉ መኖሪያ ቤቶችን አሰርተው ማስረከባቸውን ከዚህ ቀደም በተመሳሳይ መዘገቡን በማስታወስ ዛሬ ደግሞ የልጅ ልጃቸው ወጣት ሐሰን አብደላም ለሌሎች አስራ ሁለት እናቶች የመኖሪያ ቤቶችን አሰርተው አስረክበዋል ብሏል ግርማ። ወደ ዝግጅቱ እንለፍ ስዕዲ ሰድርይቢቀእዮምጋ ስቁቢስዕዲ ሰይድ በርሀ ይባል ሎ እስከኔ ልጆቹ፣ ረቢ ይጠብቀው። ቆንጆዋ ቤቴን ተመልከታት። ውሃ መብራትና መታጠቢያ ቤት ሁሉም የተሟላ ነው። የቤት ኪራይ እየከፈልኩ በጣም ተቸግሬ ነበር የኖርኩት። የቤት ኪራይ እየከፈልኩ በጣም ተቸግሬ ነበር የኖርኩት። አሁን ተመልከተው። ይህ ወንድሜ ቤት ሰርቶ ሰጠኝ። ተመስገን በጣም ጥሩ ነው ያለሁት። አሁንም ረቢ ጨምሮ ይስጠው። የሐጂ ሐሰን ባድረግ ቤተሰብ የምግባረ ሰናይ መርሃ ግብር ተግባራዊ ለማድረግ በመቀለ ሰላሳ ስድስት ቤቶች ናቸው ለማስገንባት በዕቅድ የተያዘው ያዘው ከነዚህ 24 ቤቶች በተሟላ መንገድ በማሰራት ለተጠቃሚዎች ማስረከብ ተችሏል። የምግባረ ሰናዩ መርሃ ግብር ተጠቃሚ የሚሆኑት ሰዎች በእድሜ የደከሙ ጧሪ የሌላቸው ደግሞም እናቶች ብቻ ናቸው። ሌላኛዋ እናት ወይዘሮ በርሀ መሐመድ ይባላሉ። የማያልፍ የለም እንዲሁ እየኖርን ነበርን እንላለን ይላሉ፣ ያለፈውን ኑሯቸውን ሲያስታውሱ። በአሁኑ ሰዓት ያለምንም መሸማቀቅ የምንኖርበት ቤት አግኝተናል፣ በጣም ደስተኞች ነን ብለውኛል። በር መሐመድ መሊኡ እኹልዩ ወኹሉ ከማዩ ከቆጣሪቱ የጎደለኝ ነገር የለም የውሃ የመብራት ቆጣሪ አለኝ በጣም ነው የማመሰግነው ለኛ አስፍቶ እንደሰጠን ረቢ አስፍቶ ይስጠው ካሁን በፊት የማይታለፍ የለም እንደምንም እየኖርን ነበር አሁን ተረጋግተናል ከኪራይ ቤት መሸማቀቅ ነጻ ወጥተናል በዚያ ላይ ደግሞ የተሟላ ቤት ነው የተሰጠን እና አልሀምዱሊላ ስሞትን፣ እስኪ ንገሩኝ። ሙሉ ስሞትን ቤቶችን እስኪ አስተዋውቁኝ። ምን ምን አለው አቶ ሐሰን አብደላ አባድረግ ይህንን ቤት ሰርቶ ለአስራ ሁለት እናቶች በነፃ እንደሰጡ ነው ሰምቼ የመጣሁት። እንዴት ነው አሁን ቤቱ? ቆንጆ ነው። ምንም የጎደለ የለው። መብራቴ የብቻዬ፣ ሻወር የብቻዬ፣ ቤት የብቻዬ፣ ሽንት ቤት አለው ሁሉ እየብቻዬ ተማለ። አሁን በፊት እንዴት ይኖሩ ነበር? ቤት ነበር ወት የት ይኖሩ ነበር? ወደ አሰም መስመር ነበር። ከዛ ወደ ሀገር የመጣው ተሳካልኝ ህዋነ ነበር ነበር። ከህዋነ ወደ መቀለ መጣው። መቀለ ደሞ ሰጥ ብነፃ ነው ያለው። ሐሰን አብደላ አባድር እምሪን ዋህ ወልዲት ከደለ ደው ይበለለ ሐሰን አብደላ ባድረክ በመቀለ ከተማ የአይደር ክፍለ ከተማ ውስጥ ነው የምንገኘው። ከአሁን በፊት የባድረግ ቤተሰብ ለተቸገሩ የህብረተሰቡ ክፍል እየረዱ እንደቆዩ እናውቃለን። በዚሁ የሬዲዮ ጣቢያችን እንኳን ሐጂ አብደላ ባድረክ ከአባትና ከእናታቸው የወረሱትን መልካም የመግባረ ሰናይ ስራ በመከተል ለአስራ ሁለት የተቸገሩ እናቶች ለእያንዳንዳቸው የመኖሪያ ቤት በመስራት እነኚህ የተቸገሩ እናቶች እፎይታ አግኝተው እንዲኖሩ ማድረጋቸው መግለጻችንም ይታወሳል። አሁን ደግሞ የአባታቸውን ፈር ተከትለው ደግሞ ከልጆቻቸው መካከል አንዱ ሐሰን አብደላ አባድረግ እሱም ዛሬ ለአስራ ሁለት እናቶች ለእያንዳንዳቸው መኖሪያ ቤት አሰርቶ ነው እንግዲህ ያስረክበ ያለው ሀሰን እስኪ ትንሽ ስለተደረገው የምግባረ ሰናይ ስራ ንገረኝ። ይህን እድል በማግኘት በጣም አመሰግናለሁ። ያደረግነው ነገር ያው አዲስ ነገር አይደለም። በእርግጥ አባታችን ተከትለን ነው ያደረግ ነው አስራ ሁለት ክፍሎች ና ከነ ቆጣሪ ሽንት ቤቱ ከነ የገላ መታጠቢያ ያው የአባታችን ፍር ተከትለን ነው የሄድነው። እሱን ተከትለን ነው ያደርግ ነው መጀመሪያ የአንተ አያትም ለህብረተሰቡ የሚሆን እንደዛ ድልድ ይሰሩ እንደነበር ለቤተ ክርስቲያን እንኳን ሳይቀር ብዙ እርዳታ ይሰጡ እንደነበር በታሪክ እንሰማለን። አሁን ደግሞ አባተም እንደዛ ሰርተዋል። ይሄ ነገር እየተወራረሰ የቤተሰቡ ባህል ሆነዋል ማለት ነው። አዎ በር አንድ አይነት ባህል ነው ነው። እኛም በጣም ደስ ያለ ነው። ክርስቲያን ሙስሊም፣ ምናምን የሚባል አንድ እንደሆነ ነው የሚገባ። እኛ በዛ ሁኔ የተከተል ነው ነው ደግሞ ይተማር እንግዲህ ታችኛው አስራ ሁለት ክፍል አባት ናቸው የሰሩት አሁን ደግሞ አንተ በዚሁ ፎቅ ላይ ወጥተን አንደኛ ደረጃ ላይ የአንተ አስራ ሁለት ክፍሎች አሉ። ስራው እየቀጠለ ነው ያለው። ማን ነው የሚቀጥለው? አዎ አሁን ስራው እየቀጠለ ነው ያለው ወንድሞቼ ነው የሚቀጥሉት ያሉት። አሁን አብዱልቃድር የሚባላል አንድ ወንድሜ አዎ፣ ቀጣዩ እንዲሰራው ያው ተስማምተናል። ጥሩ ነገር ማድረግ እንደሱ የሚያስደስት ነገር የለም ብዬ ነው የማምነው ከእምነቱ ከሃይማኖቱ ከባህሉ ከቤተሰባችን ጋር እየተማር ነው የመጣነው ግን ሞራል ከመንግስትና ያው ከመጅልስ ሞራል ያስፈልገናል ሐሰን አብደላ ባድረግ የሰላሳ ሶስት አመት ወጣት ነህ በወጣትነት ጊዜ ይህንን አድርገሃል ሌሎች ወጣቶችም ተመሳሳይ ስራ እንዲሰሩ ትምህርት ይሆናል ብለን እናምናለን በጣም ነው ማመሰግነው በጣም አመሰግናለሁ እስኪ ማን ልበል እንተዋወቅ እኔ እንግዲህ አህመድ አብደላ ባድረግ ይባላል የአጎቴ ልጅ ነው ደላ ሳለህ እና ያው ሐሰን ሳለህ ባድረግ ይባሉ ነበር። ሁለት ወንድማሞች። በጣም ደስ ይላል እንግዲህ ዛሬ የተገናኘ ነው። መቀለ ከተማ ውስጥ መጥተው ነው። ከየት ነው የመጡት? እኔ ከጅዳ መላለሳለ። እኔ በጣም ልገልጽልህ አልችልም። በጣም ደስ ብሎኛል ያየሁትን ነገር ማለት ነው። እና ያው እኛ ወደፊቱ ያው ከዛ ብልጠን ለመስራት እያሰብን ነው ኢንሻላህ። እንግዲህ እናንተ ገንዘባችሁ አውጥታችሁ ነው እየሰራችሁ ያላችሁ። ሌላው ሰው ምንድን ነው መማር ያለበት ከዚሁ? እኔ ሰው ባይሰጠኝ እግዚአብሔርን ብዙ ነገር የምጠብቀው ነገር አለ። ለሱ ብለን ነው የምንሰራው። ያው ለእናቴ ነው የሰራሁት። ገንዘብ ማውጣቱ ራሱ ምንም አይሰማኝም። አህመድ አብደላ ባድረግ በጣም ነው የማመሰግነው። ሐጅ አብደላ ባድረግ፣ ካሁን በፊት እርሶ ነበሩ እንግዲህ የጀመሩት። ዛሬ ደግሞ የእርሶ ልጅ ሀሰን አብደላ ባድረግ ሌላ ተጨማሪ አስራ ሁለት ክፍሎችን ሰርቷል። ሐጅ አብደላ ባድረግ የሚሉትን ደግሞ እንስማ። በጣም ነው ደስ የሚለኝ ሰላሳ ስድስት ክፍል ቤት ለሰላሳ ስድስት ወገኖች ለመስጠት ዝግጁ ነኝ በማለት ይኸው እንግዲህ አስራ ሁለቱ እኔ ሰርቻ አስረክቤ፣ የኔ ልጅ ደግሞ ክቡር ይስፋ ሰርቶ አስራ ሁለት ክፍል ቤት መድገሙ በጣም ደስ እያለኝ ነው። ሶስተኛ ደግሞ የኔ ልጅ አብዱልቃድር ሰራለ ብሎ ቅናት አድሮት አሁንም ሊሰራ እየሞከረ ነው። እንሻ አላህ እንግዲህ እኛ በመሰረቱ ሞራል እና የሰው ጸሎት እንፈልጋለን። የመንግስት ሞራልም እንፈልጋለን። ስለሆነ በትልቁ ነገር ሆስፒታል ለመስራት ፍላጎት አለን። ሆስፒታል ደግሞ የሴቶች መዋለጃ ከዘበኛ እስከ ዶክተር በሴቶች እንዲካሄድ ነው የምንፈልገው። እንደዛ ነው አላማችን። የትግራይ ክልል ሴቶች ማህበር ዋና ስራ አስኪያጅ ወይዘሮ ዘነበሽ ፍስሐ የመኖሪያ ቤት ተጠቃሚ የሆኑትን እናቶችን በአካል ተገኝተው ከተመለከቱ በኋላ የሐጂ ሐሰን ባድረግ ቤተሰብ እየሰራ ያለውን የምግባረ ሰናይ ተግባር ታላቅ ክብርና አድናቆት እንደሚቸረው ገልጸውልኛል። እዚ 24 ንዴታት መንበር ገዛ ረኺበን ኣሎ ብቐፃሊ እውን 12 ክፍሊ ይሰርሑ ኣለዉ በአሁኑ ሰዓት 24 እናቶች የመኖሪያ ቤቶች አግኝተዋል። በቀጣይነትም 12 ቤቶች እየሰሩ ነው ያሉት። ስለዚህ 36 እናቶች ለዚያውም በአንድ ቤተሰብ ጥረት ብቻ የተሟሉ ቤቶች ማግኘት ማለት ለተቸገሩ ሴቶች ትልቅ ዕድል ነው። ማህበረሰባችን ደግሞ ለዚህ መልካም የቤተሰቡ ስራ ትልቅ ክብርና አድናቆት ይሰጠዋል። መንግስት ሁሉንም ችግሮች መፍታት ስለማይችል ሁሉም ባለሀብት እንደዚሁ መልካም ስራ ቢሰራ ለመንግስት የልማት እንቅስቃሴ ድጋፍ ይሆናል። የባድረግ ቤተሰብ ላደረጉት መልካም ስራ እናመሰግናለን። ሌሎች ባለሀብቶች ይህን የተቀደሰ ተግባር እንዲከተሉ መልእክታችንን እናስተላልፋለን። እንግዲህ ሁላቸውም በጣም ነው የማመሰግነው። ለአሜሪካ ድምፅ ግርማይ ገብሩ ከመቀሌ